the voice of America. በኢትዮጵያ የመከላከያ ሰራዊት ለማክበር የተዘጋጀ ስነ ስርዓት ትላንት የሀገሪቱ ፕሬዚዳንትና የጦር ኃይሎች ጠቅላይ ኤታ ማዦር ሹም በተገኙበት ትላንት ምሽት አዲስ አበባ ላይ ተካሂዷል። ፀሐይ ዳምጠው ተከታትላ ዝርዝር ዘገባ ልካለች። ትናንት በአዲስ አበባው ስካይላይት ሆቴል የተካሄደው ስነ ስርዓት የኢትዮጵያ የመከላከያ ሰራዊት የተወደሰበትና ከጎኑ ለቆሙም ምዝጋና የቀረበበት ዝግጅት ነበር። ከተናጋሪዎቹ አንዱ የነበሩት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ በህወሓት ላይ የተካሄደው ወታደራዊ ዘመቻ በአጭር ጊዜ በድል መጠናቀቁን አስታውሷል። የህወሓት ቡድን ባደረገው ልክ የሰው አውሬ ይሆናል ብለን አልገመትንም ነበር። እኛ ያሰብነውና ስንጠብቅ የነበረው ግጭት ይኖራል ብለን ነው በማለትም በህወሓት ተፈጽሟል ያሉትን ድርጊት ጄኔራሉ አብራርቷል። ይሄ ጦርነት አዝማሚያው፣ የጁንታው አዝማሚያ ደስ የማይል እንደነበረ ይታወቃል። በጣም ከፍተኛ ትዕግስት ነበር። ግን አሁን ባደረገው መልክ ያደርጋል ብለን የገመትነው አይመስለኝም፣ እኔም አልገመትም አሁን ባደረገው መልክ ያደርጋል ብዬ አልገመትኩ። ለምንድነው ያልገመትኩት? አንደኛ ህገ መንግስቱ በፈቀደለት መሰረት ሚሊሻ እና ፖሊስ ማደራጀት መብት አለው። ሚሊሻና ፖሊስ ሲያደራጅ የራሱን ክልል ለመከላከል እንጂ ኢትዮጵያን ለመውረድ ይጠቀምበታል ተብሎ አይታሰብም። ምክንያቱም ጤነኛ አእምሮ ያለው ሰው እንደዛሱ ህገ መንግስቱ በሰጠው መብት ሚሊሻና ፖሊስ አደራጅቶ ውስጣችንን ደግሞ በዘር ከፋፍሎ ወደ መከላከያ ሰራዊት የገቡ የትግራይ ልጆችን ኢትዮጵያን ለመጠበቅ ሳይሆን የቲፒኤልኤፍን አጀንዳ እንዲጠብቁ ለማድረግ ቀስቅሶ ይሄን አቀናጅቶ ኢትዮጵያ ላይ ወረራ ይከፍታል ብሎ ያሰበ የለ። ምክንያቱም እንደዚህ አይነት ታሪክ በዓለም እኔ ሰምቼ አላውቅም። አንድ ክልል የራሱን ሀይል ይዞ የፌደራል ሰራዊት ወርሮ የፌደራል ሰራዊትን የራሱ አድርጎ ፌደራል መንግስት ገልብጦ ስልጣን ሲይዝ ሲታገል ሰምቻላል። የሰሜን እዝ ለትግራይ ህዝብና መንግስት ሁለመናቸው ነበር ያሉት ጀነራል ብራኑ የተደረገባቸው ክደት በፍጹም የምገባቸው አልነበረም ብለዋል። የተወረረው የሰሜን እዝ ሰራዊት ለትግራይ ህዝብና ለትግራይ መንግስት ያልሰጠው ያልከፈለው ዋጋ የለም። የሰሜን እዝ በአመት አራት ቢሊዮን ብር ኢንቨስት ያደረገ ትግራይ ላይ የሰሜን እዝ እዛ በመኖሩ አራት ቢሊዮን ብር የሚጠቀምበት የትግራይ ህዝብ ነው። ምግብ እዛ ነው የሚቀርበው ምግቡን የሚያቀርበው የትግራይ ባለሀብት ነው። እዛ ይሄን ሰርቶ ሀብታም የሆነ ባለሀብት አለ። የቢሮ እቃ ይሁን የጥገና እቃ ይሁን የህክምና እቃ ይሁን ሁሉ እቃ እዛ አካባቢ ያለ ሰው ነው የሚያቀርበው። ሰራዊቱ በጀቱን ይቀበላል፣ የሚገዛውን ነገር ይወስናል፣ ጨረታ ያወጣል፣ ይወዳደራሉ፣ ያሸንፋሉ፣ ይነግዳሉ፣ ሀብታም ሆኗል። አንድ ይሄ ነው። ሰሜን እዝ እኮ ትምህርት ቤት ለመስራት በጀት ነው የሚመድበው በያመት ወታደሩ እኮ ከሚያገኘው ደግሞ ለትምህርት ቤት ወይም ለጤና ጣቢያ ወይም ለመንገድ ወይም ለሆነ ነገር መዋጫው ያስፈልጋል ብሎ አምኖ የአመቱን የግሉን ፕሮግራም በዛ እጀት ያረግ። ያ ሰራዊት ደግሞ እዛ የሰፈረው የትግራይ ሕዝብ ከኤርትራ ጋር የቦርደር ችግር ስላለው ይሄ ሕዝብ መጠበቅ አለበት ብሎ ነው እዛ ሰፈረው። ይሄን ሁሉ ላደረገ አካል መብላት ማለት አውሬነት ነው። ጀነራል ብርሃኑ የህወሀት ቡድን ቀድሞ ወደ ውጊያ መግባቱ ሽንፈቱን አፋጠነለት በማለትም ተናግረዋል። እንኳንኛ አልጀመርም። በጦርነት መርህ ፍትሀዊ ሲሆን ጦርነቱ ታሸንፋል፣ ፍትሀዊ ካልሆነ ትሸነፋል። የመሸነፍ እድል በጣም ከፍተኛ የሆነ የሆነ ጦርነት ስትገባ ደግሞ የማሸነፍ እድል 7 ፐርሰንት። አሁን ጦርነቱ አንድ ነው። ፕሮቮክ የተደረገው የፌዴራል መንግስት ነው። የተጠቃው የኢትዮጵያ ህዝብ ሰራዊት ሲያንቀዘቅዛቸው በሰራዊት ጀመሩ። እልህ፣ ወኔ፣ ቁጭት ፈጠሩ። ጀግንነት ታይቶ የማይታወቅ ሆነ። የአጥፊው ቡድን ሁለት ዓመት የተዘጋጀበትን ውጊያ በሁለት ሳምንት ማሸነፍ ችለናል ብለዋል። ጀነራሉም ለምንድን ነው የተለየ የሆነው? የሚመስለኝ አንደኛ የጁንታው ጥያቄ ኢፍትሃዊ ነው። ሁለተኛ ጥያቄውም የራሱን ጥያቄ ለማሟላት የሄደበት መንገድ ፍጹም ኢፍትሃዊ ነው። ይሄ ጀግንነት ይጨምራል። ከጋምቤላ እና ከዲማ ዲማ የደቡብ ሰዎች ታውቃላችሁ። ከጋምቤላ እና ከዲማ ገስግሰን ወደ ግንባር መስመር ስንገባ 700 ኪሎ ሜትር ነው። ሙሉ አቅም ይዘን ማለት ከሞያሌ ነው የተነሳው የደቡብ እዝ ጫፍ፣ ከጎዴና ከእልከሬ ነው የተነሳው የምስራቅ እዝ ጫፍ። በአንድ ሳምንት ውስጥ 152 መቶ ኮንቮይ መግበን አጓጉዘን። ሞቢላይዝ አድርገን በአጭር ቀን ወደ ጦርነት ቀጠና መግባት ከዚህ በፊት የተደረገ አይመስለኝም። ሁሉም ነገር ወደ ጦር ግንባር ሲባል በነበረ ዘመንም የተደረገ አይመስለኝም። ከዛ በኋላ ደግሞ ከሰሮ ቃጫ እስከ መቀሌ 700 ኪሎ ሜትር ነው። 700 ኪሎ ሜትር በእግር ነው። በኮብራ እንዳይመስላችሁ በእግር ነው። በእግር ማለት ምን ማለት ነው? መንገድ ይዘው መሄድ አይደለም። በእግር ነው ማለት እያንዳንዱን ተራራ እየፈተሽ፣ በእያንዳንዱ ተራራ ላይ ያለው ነገር ንጹሕ መሆኑን እያረጋገጥ ከዛ በኋላ ጠላት ደግሞ ያስቀመጣቸው ማነቆዎች አሉ። ማነቆ ብሎ ያስቀመጣቸው አሉ። ማነቆዎቹ ላይ ደግሞ ተዋግተህ ምሽግ ሰብረህ ደም ፍሰህ እያለፍኩ ነው። ስለዚህ ተሰሮቃ ገባን፣ ዳንሻ ተዋጋን፣ በአፈር ተዋጋን፣ ኢድሪስ ተዋጋን፣ አድሃገራይ ተዋጋን፣ አድዳሮ ተዋጋን፣ ሽሬ ተዋጋን፣ አድዋ አልፈን ሰለክላካ ተዋጋን፣ ሐውዜን ተዋጋን። ከዛ በኋላ መቀለ የገባ ነው። እያንዳንዱ ይሄ ውጊያ ታንክ አለው መድፍ አለው። እኩል ነው የታጠቅ ነው። ምክንያቱም የእኛን ስለዘረፉ እኩል ነው የታጠቅ ነው። እኩል ስለታጥቀናል፣ ግን እኛ በጀግንነት በፍትሃዊነት፣ በሞራል፣ በቁርጠኝነት በውጊያ ስልትና ጥበብ ብልጫ ስላለን አሸንፈናል። አሁን ሁሉም ነገር አልቆለታል። ኢትዮጵያ አንድ ሆነች። የህዋት አመራር ግን ከመኪና ወርዶ እግረኛ ሆኗል። አሁን እግረኛ በማሳደር ላይ ነን። እነሱም ለቃቅመን ለህግ እናቀርባለን። ስሉም ተደምጧል። ጄኔራል ብርሃኑም ትልቁ ጦርነት የተጠናቀቀው መቀሌ ስንቆጣጠር ነው። ከዛ በኋላ ወደ ምዕራብ ትግራይ ወደ አብይ አዲ የሚባል አቅጣጫ ሸሽቷል። እነ ጌታቸው ረዳ ሲፎክሩ፣ እነ ደብረ ጽዮን ሲፎክሩ፣ እነ ስዩም መስፍን ሲፎክሩ ጦርነቱ ከመጀመሩ በፊት እንዴ እነዚህ ሰዎች ምን ሆኖ ነው ኒኩሌር ታጥቋል ወይ ምን ነበር? ኒኩሌር ታጠቀ እንኳን እንደዚህ አይፎክርም ስንል ነው። እነሱ ሁለት ዓመት ተተዘጋጁበትን ዝግጅት በሁለት ሳምንት ድራሽ ጠፋ። አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ጠፍቷል። ስለዚህ ከመኪና ወርዶ የጠፋውን እግረኛ እየፈለግን ነው። ሰው ሰው አስራ ሰባት ዓመት ኢትዮጵያን አስተዳድሮ ኢትዮጵያ የሚባል ትልቅ አገር፣ ግዙፍ አገር፣ ጥንታዊ አገር፣ የታወቀ አገር፣ የሚከበር አገር አስተዳድሮ ከዛ ወርዶ ክልል ሄዶ ክልል ላይ ደግሞ የፓርቲ ፕሬዚዳንት፣ የፓርቲ ሊቀመንበር፣ የክልል ፕሬዝዳንት ቢሮ ኃላፊ ምናምን ምናምን ተብሎ ቆይቶ አሁን በየገጠሩ እግረኛ ሆኖ ሲገኝ እንደዚህ አይነት ነገር በዘራጩ አይደርስም። ሕዝብ ያለ ሰራዊት፣ ሰራዊትም ያለ ሕዝብ መኖር አይችልም። በህዝቡ ድጋፍና እገዛ ሰራዊቱ አሸናፊ ሆኗል ያሉት ጀነራል ብርሃኑ የትግራይ ህዝብ ከቡድኑ ነፃ ማውጣት ችሏል፣ የተዘረፉ መሳሪያዎችም ተመልሷል በማለት ተናግሯል። የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ በበኩላቸው መከላከያ ሰራዊቱ ላስመዘገበው ድል አመስግነው በሴት መከላከያ ሰራዊቶች የተገኘውን ድል አድንቋል። በዚህ የጀግንነት ታሪክ ውስጥ ሴት የመከላከያ ሰራዊት አባላቶች የሰሩትን ድንቅ ተግባር እጆቻችንን በአፋችን ላይ ያስጫነና ስለ ሴቶች ጥንካሬና ብርታት ያለውን የተዛባ አስተሳሰብ የሻረ የጀግንነት ገድል በመሆኑ ኮርተንባቸዋል። አፈር ላይ ተኝቶ አፈር ንሶ ተራራውን ወጥቶ ወርዶ በፀሐይ ጠቁሮ አካሉን አውድሎ፣ ከዛም ሲያልፍ ሕይወቱን ገብሮ ስለ እኛ መኖር የሚሞትልንን የመከላከያ ሰራዊታችንን ለማክበርና ለማመስገን የሚያስችል በቂ ቃላት ባይኖረንም ደግመን ደጋግመን እናመሰግናቸዋለን፣ እንወዳቸዋለን፣ እናከብራቸዋለን ማለት እንወዳለን። የሀገር መከላከያ ሰራዊቱን ለማመስገንና እውቅና ለመስጠት በተደረገው የማጠቃለያ መርሃ ግብሩ ላይ የኢፌዴሪ ፕሬዚዳንት ሳህለወርቅ ዘውዴ ተገኝተው ንግግር አድርጓል። ፕሬዚዳንቷ ባደረጉት ንግግርም በመከላከያ ሰራዊቱ የተመዘገበው ድል በታሪክ ገደል ተጽፎ ይቀመጣል ብለዋል። ኢትዮጵያችን ሕልውና ከፍተኛ አደጋ ውስጥ ሊያስገባ የነበረውን የውስጥ ከሃዲዎች ተግባር የተደገሰልን እልቂት እንዲከሽ ብሎም እንዲህ አይነት ክፉ ሀሳብ የሚያስቡ አካላት መጨረሳቸው ምን አይነት ውርደት መሆኑን በተግባር ላሳየው የመከላከያ ኃይላችን፣ ሴቶችና ወንዶች ዛሬ በድጋሚ ከፍተኛ ምስጋናዬን ለማቅረብ እፈልጋለሁ። ለሀገራችሁ ክብርና ለህዝባችሁ ደህንነት ስትሉ የደረሰባችሁን መከራ ሁሉ ተቋቁማችሁ እጅግ አስቸጋሪ በሆነ ሁኔታ አዳምጠናል። ቅድም ላሳያችሁት አስደማሚ ብቃትና ላስመዘገባችሁት አፍሪ ውጤት ሁላችንም ኢትዮጵያውያን ከፍተኛ ክብር ይሰማናል። እና ከፍተኛ ክብራችንንም እንገልጻለን። የዛሬ አንድ ወር ገደማ በሀገራችን ሁሉ እና እንዲሁም በመከላከያ ኃይላችን ላይ የተደቀነው ስጋት እንዲህ በቀላሉ የሚታይ አልነበረም። ሀገራችንንና ሕዝቦቿን መቋጫ ለሌለው መከራና እንግልት ዳርጎ ሊያልፍ ይችል የነበረው ስጋት በጀግኖቻችን ድንቅ የውትድርና አቅም የትም ሊደርስ አልቻለም በእርግጥ አደጋውን ለመቀልበስ ተግባራዊ በተደረገው የህግ የማስከበር ሂደት ውድ ወገኖቻችንን አጥተናል። ግን ኢትዮጵያውያንን ለመታደግ ሲባል የተከፈለ መስዋዕትነት ነውና፣ ምንጊዜም ታሪካቸው አብሪ ኮከብ ሆኖ ለዘላለም የሚኖር ይሆናል። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት ለመከላከያ ሰራዊት ለተደረገው ድጋፍ የእውቅና መርሃ ግብር ተካሂዷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ